ከኮቪድ 19 በኋላ ዓለም አሰራሩን መቀየር አለበት። ሁልጊዜ ትርፍ ላይ የተመሰረተ መሆን የለበትም። ዓለም ትምህርትን በደንብ ህብረተሰቡ መልሶ ሊረዳ የሚችል የኢኮኖሚ እንቅስቃሴም፣ ህዝቡ የሚጠቀምበት የኑሮ ውድነት ይጨምርበታል፣ ገቢው አይጨምር ዳውን መጥቀም አለበት። የኢኮኖሚ ግንኙነት በሀብታምና በድሃ ሀገሮችም ዝም ብሎ እዳ በዳ ላይ እየጨመሩ ድሃ ላይ እየጨኑ ነው ያሉት። አንዱ የሚባለው እዳውን ሁሉ እስቲ ማሩን። የአለም አቀፍ ግንኙነትም ሁሉ መስተካከል አለበት። በየሀገሩ ውስጥም እድገት ሁሉን የያዘ መሄድ አለበት። ድሃ ገደል ግባ ካልነው እና ጥቂቶች ቢሊዮነሮች አለም ላይ ሞልተው በሚሊዮን የሚቆጠሩ ሰዎች የሚበሉት ሳይኖራቸው ያሳፍራሉ። ይህን ጥሪዎን ሌሎችም የሚሰሙት የሚረዱትና ያ ተስፋ ይሆናል አለም ያሉት ብርሃን እንደማይጨልም አደጋ ላይ የወደቁትን ሰዎች እንደሚታደጉ ተስፋ አደርጋለሁ። በትዩ የሚታይ አንድ ሌላ ነጥብ ላንሳለሁ። ዶክተር አሸናፊ የኮቪድ አስራ ዘጠኝ ወረርሽኝ የሰው ልጅን አኗኗር ዘይቤ ከመሰረቱ ያናጋ ሁኔታ ፈጥሯል። በአንድ በኩል የጤና ቀውስ ይፈጠራል፣ የብዙዎችን ህይወት ይነጥቃል፣ ብዙዎች ለህመም ይዳረጋሉ። በሌላ በኩል ደግሞ ለመከላከል የተመረጠው አማራጭ ቀደም ብለው እንደጠቀሱት ከእርሶ ጋር በተለያዩ ወረርሽኞች ጊዜ ውይይቶች እናደርጋለን። ኮቪድ አስራ ዘጠኝ ግን ከየትኛውም በማይገጥም መልኩ በቤት ውስጥ መቆጠብ ነው እንደ ትልቁ አማራጭ የሆነው አንድ ሰው ከሌላ ሰው ጋር የሚጠብቀው ርቀት አያያዝን የመሳሰሉት ይህ በእንዲህ እንዳለበት ግን የዚህ ወረርሽኝ ክፋት ያሳድረውን ተጽዕኖ እነኝህን እርሶ የዓለም ተስፋ ያሏቸውን ማህበረሰቦች እንዳያጠፋ የሰጉትን ያህል በአንድ መልኩ ደግሞ ወደ ራስ ለመመልከትም ዕድል የሰጠ ይመስላል። እንዲያውም እንደዛ ያለውን አስተሳሰብ የሚያጎላ አይደለም ያ የተፈጠረው? አውራምባዎች ቀድሞ የጀመሩት አብሮነትን፣ መተሳሰብን የሰው ልጅ በዚህ መንደር በምታከል ዓለም ውስጥ አብሮ እንዲኖር የሚሞክረውን ጥረት የግድ እያለ አይደለም ወይ የምንሰማ፣ ምናልባትም የመመልከቱን እድል ለራሳችን የምንሰጥ ከሆነ ኮቪድ 19። አቶ አሉላ እጅግ በጣም አመሰግናለሁ። ለዚህ ጥያቄ እጅግ በጣም በጣም መሰረታዊ ጥያቄ ነው ያነሳው። በሁለት ከፍዬ ሊየው የመጀመሪያው አሁን ኮቪድ 19 አለማዊ ወረርሽኝን ባለበት በሚወሰቱ እርምጃዎች እንዴት ነው እንግዲህ ህብረተሰቡ ብዙ የኢኮኖሚ መቃወስ አለ። የንግድ ቤቶች ይዘጋሉ፣ መስሪያ ቤቶች የሚሰሩ ይፈርሳሉ። ሰውስ ደጅ ሮጦ ሄዶ የሆነ ተሸክሞ አንድን ነገር ሸጦ የሚመጣውስ የቤት ቤት ይቀመጥ ይላል። ቤትም የሌለ ሁሉ አለ። ይህንን ስናገር አብዛኛው ብዙ ጊዜ ወረርሽኝ ይሆን የተፈጥሮ ከፍተኛ አደጋ ይሆን ይበልጥ የሚጎዳው ድሆችን ነው፣ ሁል ጊዜ ነው። አሁን እኮ በጣም ጥሩ የሆነ ሀብት እና ምናምን ያላቸው ሰዎች ቤት ሆነን እንሰራለን። ስራ ሊሆን ይችላል። ኢንተርኔት አለ፣ ስልክ አለ። በቪዲዮ አሁን እንደምናገረው እናገራለን። ይሄ አማራጭ የሌለው ብዙ ሕዝብ አለ። በዚህ ወቅት ምን ማድረግ አለብን? ማህበራዊ ፈገግታው ተግባር ላይ እንዲሆን ከፈለግን ሕዝቡ እርስ በርሱ መረዳዳት አለበት። መንግስት የሚያደርገው ብቻ ከፍተኛ ሀብትም ባለበት አይበቃም። መንደር ድረስ ህዝቡ እርስ በርሱ መራራዳት አለበት። ጥሩ ነገሩ እያደረገ ነው። አዋሳ ላይ ተማሪዎች እና መምህራቸው ተሰብስበው ምግብ ለህዝቡ እያቀረቡ ናቸው። ናዝሬት ላይ የማጽጃ ንጽህና መስሏል። ደብረታቦር ላይ እንደዚሁ ተመሳሳይ ነገር፣ አዲስ አበባ ላይ የሚደረጉ ነገሮች አሉ። እነኚህ ነገሮች ግን ጥሩ ምሳሌዎች የሆኑት መስፋፋት አለባቸው። አሁን ምሳሌ ልስጥ፣ እንደውም ከኛ ሀገርም እንውጣ ስፔን ውስጥ አንዱ ታክሲ ነጂ ማንም ሰው ሳያውቀው የኮቪድ ናይንቲን ሰዎች በነፃ እያመላለሰ እያመላለሰ ሆስፒታሎቹ ደረሱበት። ለማንም ሳያነገር በራሱ ነው የሚያደርገው። በኋላ ሐኪሞቹ ተሰብስበው አንድ ቀን ሲመጣ በጭብጨባ ተቀበሉትና አከበሩት። ይሄ እንደዚህ አይነት የመረዳዳት መንፈስ በተነሳሳሽነት ቀበሌ፣ መንደር ድረስ መሄድ አለበት። ድሮ ወጣቶች ማህበር ጊዜ አይተነዋል። በደርግ ጊዜም ቢሆን መሰረተ ትምህርት ስንወጣ ቀበሌ ድረስ ታች ድረስ በየገጠሩ ድረስ ማደራጀት ይቻላል። የጤና ፕሮግራማ ሄልስ ኤክስቴንሽን ወርከሮች አሉት አርባ ሺ የሚሆኑት ብዙ ስራ ይበዛባቸዋል። ግን ድጋፍ ከተሰጣቸው፣ ጥንካሬ እንዲያገኙ ከተደረጋቸው በእነሱ መሪነት በየገጠሩ ውስጥ ብዙ ስራ መሰራት ይችላል። እርስ በርስ መረዳዳትም ያስፈልጋል። ይሄን ነገር አታርጉ ብሎ ቤት አሁን እነዚህ ስናገር በዓይኔ አይቸዋለሁ። በአንድ ወቅት አዋሳ ሆምለስ ነበሩ፣ ቤት የሌለው ሰው ማለት ቤት አጥ። በአንድ ወቅት መርካቶ ውስጥ ቤት አጥ ነበሩ እና እዛ ግን መሬት ላይ ነው ምተኛው እየተሸቀምኩ። አሁን ፈገግታ ብትለኝ በዛ ወቅት የቱ ጋር ልንፋቀቅ ነው? ያው በችግሩ ሰዓት ነው እና እነሱንም ማሰብ አለብን። የሚቻለው ህዝቡ ያለው ያዋጣ፣ እርስ በርሱን እየመገበ መሆን አለበት። ሌላውንም እርዳታ ማድረግ አለበት። ይሄ ነው አንደኛው። ዘር ከኮቪድ 19 በኋላ ግን ዓለም ያለበት አሰራሩን መቀየር አለበት። ሁልጊዜ ትርፍ ላይ የተመሰረተ መሆን የለበትም። ዓለም ትምህርትን በደንብ ህብረተሰቡ መልሶ ሊረዳ የሚችል የኢኮኖሚ እንቅስቃሴም ህዝቡ የሚጠቀምበት የኑሮ ውድነት ይጨምርበታል ገቢው አይጨምር እና ደሃውን መጥቀም አለበት። ኢኮኖሚ ግንኙነት በሀብታምና በደሃ ሀገሮችም። ዝም ብሎ እዳ በድሃ ላይ እየጨመሩ ድሃ ላይ እየጨኑ ነው ያሉት። አንዱ የሚባለው እዳውም ሁሉ እስቲ ማሩን እና የአለም አቀፍ ግንኙነትም ሁሉ መስተካከል አለበት። በየሀገር ውስጥም እድገት ሁሉን እየያዘ መሄድ አለበት። ድሃ ገደል ግባ ካልነው እና ጥቂቶች ቢሊዮነሮች አለም ላይ ሞልተው በሚሊዮን የሚቆጠሩ ሰዎች የሚበሉ ሳይኖራቸው ያሳፍራሉ። ጥቂት ሰዎች ቢሊዮነሮች ናቸው እንደውም ይከበራሉ ይሄ የሚያሳፍር ነበር መሆን የነበረበት። ያው ሁሉ አስተያየታችን መቀየር አለበት። መነጋገር ያስፈልገናል ማለት ነው። መልካም ዶክተር አሸናፊ አሁን ያሏቸው መሰረታዊ ነገሮች ናቸው። አለም መስተካከል አለበት የሚለውን እንደርሶ የሚስማሙ ተስፋ የሚያደርጉና የሚያዩቸው በግል መጀመር አለበት የሚሉት አውራምባ ምን እኮ ያ ነው አውራምባ ያ ነው እኮ ለእኔ እዛ ላይ ተባብረው ለዚህ ከፍተኛ ዓላማ ያለውን ነገር እያደረጉ ናቸው። ማድረግ ይቻላል ነው። እስኬል አፕ ማድረግ አለበት፣ በተለያየ መንገድ የውጭ ግንኙነት አይኖር ማለት አይደለም። አንዱ ጋዜጠኛ ስሙ ጌታቸው ካሳ ነው። ምንድን ነው ያደረገው? አንድ ቡድን ሄደው እንጦጦ ነው የዋለው፣ እናቶችን ሲያናግር። ስለ አዲስ አበባ ነው የማወራው። እንጦጦ። ምንም ስራ አልሰራሁም፣ እሑድ ቀን እነሱን ስከታተል ነው የዋልኩት። እዚያ ያሉትን ሴቶች እናቶች በእናቶች ምክንያት ሲያነጋግሩ የዋሉበት ያላቸውን ችግር ይሰራሉ ይሰራሉ ይደቅማሉ ግን የትም ሄዱ ኢኮኖሚው ለሌላውም ሰው መፈናፈኛ መፍጠር አለበት በሀገር ውስጥ በአለም አቀፍ ደረጃ ደግሞ የዓለም ኢኮኖሚም ለደ ሀገሮች መፈናፈኛ መስጠት አለ እንዲያድጉ ማለት ነው እና እድገት የሚለውን ራሱን መልሰን ማየት አለብን ምንድነው እድገት ማለት ጂዲፒ ብቻ ነው ህዝቡን መብላት መቻል አለበት ማደሪያ እንዲኖሩ ያስፈልጋል። መሰረታዊ የሚባሉ ነገሮችን ህዝቡ እንዲያገኝ ያስፈልጋል። ያንን ነገር ካላደረገ እድገት አለ ማለት ያስል እርሷ አጥብቃው የሚያምኑበትም ምናልባትም በቅርበት ለሚያውቀወት በሙያውም የህክምና አገልግሎት በሚሰጡበት እዚህ ትልቅ ነው የሚባለው ሀገር ውስጥም የህክምና ወጪ በአመዛኙ ከፍ ያለ ነው። ለህክምና ወጪ መክፈል የማይችሉ የሚረዱበት በቀላሉ የሚታቀሙበት አይነት መንገድ ነው የሚከተሉት። አንድ ጽሁፍ ተመልክቻለሁ። ዶክተር አሸናፊ አንድ እርሶ ጋር ቃለ ምልልስ ያደረገ ጋዜጣ የእርሶን ያናኗር ዘይቤን ራሱ ይሄን መንገድ ለመከተል ኑሮውን ራሱ በቀላሉ ማድረግ የመረጡበትን ይተርካል። በሕክምና ሙያ የተሰማራ አንድ ባለሙያ በዚህ ሀገር በገንዘብ ደረጃ ብዙ ማግኘት ከባድ አይደለም። ይሁን እንጂ እርሶ በህዝብ ማመላለሻ ትራንስፖርት ወደ ስራ እንደሚመጡ አንድ ሰው ብቻ እንዲያግዘት ቢሮ ውስጥ እንደሚያደርጉ ከባለቤቱ ጋር ስራ ተከፋፍለው እንደሚሰሩ ይዘረዝራል። እስኪ ለአድማጮች ያጋሩ። ሲደረግም በምሳሌ ነው እና የራሱንም የግል አጋጣሚዎች በመጠኑ እናጋራ። ሌላ ጨዋታ ስልከታይ ነው። ምግርም ይሄድ ወዳለው ድሮም ጀምሮ እግረኛ ስለሆንክ ነው። መኪና ሎድ ይጋድ ገና በልጅነቴ ነው ወደ ምዕራብ ሐረርጌ ገለምሶ ድረስ በግሬ ከሚእሶ ጀምሮ እያረፍኩም ሄድኩት። ወደ ሐዋሳም መንገድ በግሬ ሄጃ ያለው ትግራይ ኤርትራና ጎንደርም በሌላ ምክንያት በግሬ ዞረዋለሁ። እንደ ሞር ሲሪየስሊ ግን ህብረተሰባዊ ፍትህ ይሰማኛል። የምፈልገውን ነገር አደርጋለሁ ለማለት አደለም። መደረግም አለበት የሚለው ነገር ግን አለ። አንድ ሰው በአቅሙ መታከም አለበት ቢቻል በነጻ ዌብሳይታቸው ላይ ከሆነ ሁለንተናው የጤና እንክብካቤን ነው ምናምነው ማለት ዩኒቨርሳል ሄልስ ኬር ይኸው፣ ለሁሉም ነው። እንደ አየር ነው የጤና እንክብካቤ መሆን ያለበት። አለበለዚያ አስቸጋሪ ነው። በ1991 አንድ አንድ የናልስ ኦፍ ኢንተርናል ሜዲሲን የሚል ላይ ትልቅ ጆርናል ነው እሱ ላይ የዚህ ሀገርን የጤና እንክብካቤ ጉዳይ ዩኒቨርሲቲ ሄልስ ኬር ብሎ አውጥቶ ነበር። አንድ እሱ ላይ የጠቀሱት ማርቲን ሉተር ኪንግ ያሉትን ነው። ገና ሲጀምሩ ምንድነው ያሉት? ከሁሉ አይነት ኢፍታዊነት ከሁሉ አስቀያሚው በጤና ላይ የሚደረግ ነው። ማለት ምንድን ነው? አንድ ሰው ገንዘብ ስላለው የተሻለ ሕክምና ያገኛል፣ ሌላው ገንዘብ ስለሌለው ብቻ ቤቱ ይሞታል። ይሄ ኢሰብአዊ ነው እና ይህ ነገሮች ከዚህ በፊትም ከአንተ ጋር እንዳቅብ እንክብካቤ አፎርደብል ኬር አክት የዛሬ አስር አመት ገደማ ሲወጣ ተነጋግረናል። እና ይሄ የሰብአዊ መብት ጉዳይ ነው እና ነጻ ህክምና እዚህ ሀገር ውስጥ ላረግ አልችልም። በግሌ ግን በአቅሜ የሚችለውን ነገር ቀንሼ ሳደር ደስ ይለኛል። እኔም ብቻ አይደለሁም ከኔ ይበልጥ ባለቤቴ ነው። ባለቤቶም ባያምኑበት ኖሮ ይህን መንገድ አይገፉበትም ነበር። እሱ ከኔ ይበልጥ ናት እና ከሁሉ ደስ የሚለን ድህነትም ባይሆን እንደ አቅም በተሻለ መጠን መርዳት እንሞክራለን። በቂም ባይሆን በዛ ደግሞ ደስተኞች ነው ምን በላሆነ አግኝተን እስካደረን ድረስ ብዙም የሚጨንገ ነው አይደለም። ምሳሌው በድርጊት የታገዘ ስለሆነ ነው ያነሳሁት። ዶክተር አሸናፊ ምናልባት ወደ ቀደመው ዋናው ነጥባችን እንመለስና ለአድማጮች አሁን ያላችሁበትን የሚያውቋቸው ለመርዳት የፈቀዱ ሰዎች እንዳሉን ጥቂቶች ናቸው የሞከሩበት አለ። በምን መልኩ ነው አሁን እኔም በበኩሌ ልረዳ እፈልጋለሁ የሚሉ ሰዎች መርዳት የሚችሉት በምን መልኩ ነው? ለመርዳት እየሞከራችሁ ያላችሁት? እንግዲህ ይህንን የምሞክረው በተቻለ መጠን በተለይ በኢትዮጵያ በኩል ሆነው እዛም ሀገር ውስጥ እንዲረዱ የአውራምባ ማህበረሰብን የባንክ ኢንፎርሜሽን ዌብሳይታችን ላይ ልናስቀምጠው እንችላለን። በቀጥታ ገንዘቡ ወደ እነሱ ባንክ እንዲገባ ነው የምንፈልገው። ኢንፎርሜሽኑን ግን በተለያየ ኔትወርክ እንለቀዋለን። በፒፕል ቱ ፒፕል ኔትወርክ ለቀነዋል። የባንክ አካውንታቸውን ቁጥር በእሱ አድርገነዋል። ዌብሳይታችን ላይ በተጨማሪ እናደርገዋለን። እንከታተላለን ፈታኝ ጊዜ ነው የአውራምባ ማህበረሰብን እናድን አለም የአውራምባ ማህበረሰብን ሊያጣ አይቻለውም ሲሉ ለአለም ተስፋ የሚሆን ነገር እንዳይመክን በሚል ነው አጥብቀው እየተከራከሩ ያሉት የኮቪድ-19 ጉዳይ ደግሞ የህይወትንም የበሽታዎች ቁጥጥርንም የሚመለከቱ ጉዳዮች ላይ መላልሰን እንደምነጋገር ተስፋ አደርጋለሁ ዶክተር አሸናፊ ዋቅቶላ ለጊዜው አመሰግናለሁ እግዜር ይስጥልኝ አቶ አሉላ እጅግ በጣም እጅግ በጣም አመሰግናለሁ። እንዴት ልበል? ቃላት የሉኝም። አመሰግናለሁ።